the voice of America። ከሱዳን ወደ ኢትዮጵያ ግዛት ወደ ሁመራ የተመለሱ የወልቃይት ስደተኞች ወደ አገራቸው መመለሳቸው ያስደሰታቸው ቢሆንም ብርቱ ችግር ላይ ነን ይላሉ። ወደ 250 የሚጠጉ ሕጻናትን ጨምሮ 750 የሚደርሱት ከስደት ተመላሾች ሁመራና አካባቢው የሰፈሩ ሲሆን ሌሎች አስራ አምስት ሺህ የሚደርሱ የወልቃይትና አካባቢው ስደተኞች ደግሞ ወደ አገራቸው ለመመለስ ሱዳን በመጠባበቅ ላይ የሚገኙ መሆናቸውን ስደተኞቹና አስተባባሪዎቻቸው ይናገራሉ። በመጀመሪያው ዙር የተካተቱትን ከስደት ተመላሾች በሁመራ ተገኝተው ያነጋገራቸው ባልደረባችን ደረጀ ደስታ ተከታዩን አድርሶናል። ጸሀዬ በርሄ ከሱዳን ካርቱም ወደ ኢትዮጵያ ሁመራ የተመለሱ ስደተኞችን ወደ አገር የመመለስ ሂደት ያስተባበሩ ናቸው። ሂደቱ ስለተጀመረበት የኋላ ታሪክ የሚከተለውን ነግረውናል። ታሪኩ እኛ የወልቃይት ጠገዴ፣ የጠለምት ህዝብ ወደ ሱዳን የተሰደድነው በወያኔ ምክንያት ነው። አማራንን በማለታችን እናንተ አማራ አይደላችሁም፣ ትግሬ ናቸው በሚል ሰፊ ትግል ነበር። ደርግ ከወደቀ በኋላ ለሶስት ዓመት ለአራት ዓመት ታግሏል። ይሄ ህዝብ ማለት ነው። ይሄ ወልቃይት ጠገዴ የጠለምት ህዝብ ማለት ነው። በዛ ምክንያት ወያኔ እያሳደደ ሲያጠፋን እኛ ያው አሁን እንደነገሩ ወደ ሱዳን ገባ ህዝቡ ማለት ነው። ከዛ በፊትም የተሰደደ እንዳነገረ ቅድም ከሰባ አንድ ሰባ ሁለት ጀምሮ የተሰደደ ህዝብ ከዛ በኋላ ደግሞ ደርግ ከወደቀ በኋላ ደግሞ አብዛኛው ወያኔ ዘመቻ ስለገባበት በዛ ሱዳን ገባ ማለት ነው። ሱዳን ስንገባ ያው ሱዳን ተጠግተ እንድንኖር ነው የሱዳን መንግስት የፖለቲካ ጥገኝነት ሰጥቶን በዚህ አማካኝነት ስንኖር ነበር ማለት ነው። አንዳንዱ እድል የገጠመው አውስትራሊያ፣ አሜሪካ ይሄዳል የኛ ሰው ማለት ነው። በአስተባባሪነት ተመርጠው ሁኔታዎችን ለማመቻቸት ወደ ኢትዮጵያ የተላኩት አቶ ጸሐዬ ኢትዮጵያውያኑ ወደ አገራቸው እንዲመለሱ ስለ የተደረገውም ጥረት እንደሚከተለው ያስረዳሉ መግባት አለበት የሚል ኮሚቴው ተሰብስቦ እኔን መረጠኝ እኔ ወደ ኢትዮጵያ ገባሁ ማለት ነው ምክንያቱ የገባሁበት ደግሞ እኔ ከመንግስት ተቋማት ከላይ ያሉ እስከ ታች ተነጋግረን ከየት ነው የምንሰፍረው እንዴት ነው የምንመጣው እንዴት መጓጓዝ እንዳለብን የሚል መጥቼ ቀጣ ኢትዮጵያ ገብቼ የክልል ባለስልጣን ያገኘው የክልል ባለስልጣናት የአማራ ክልል ባለስልጣናት ነው ያገኘው። እነሱ አነጋገርኩ አነጋግሬ እነሱ ምንድን ነው የጠየኳቸው ጥያቄ፣ ሁለት ጥያቄ ብቻ ጠየኳቸው። አንደኛ ትራንስፖርት እንዲያጉዙን፣ ሁለተኛ ከገባን በኋላ እንዲያቋቁምን፣ ዘላቂ ማቋቋሚያ ሆነ ጊዜያዊ። ምክንያቱ ከሱዳን ሀገር የሚመጣ ሰው ባለሆኑ ምን ነገር የለውም ሲመጣ። ስለዚህ እንደገባ ምግብ ያስፈልገዋል፣ ውሀ ያስፈልገዋል አንድ የጊዜያዊ መቋቋም ይባል ነው። ሁለተኛ ዘላቂ መቋቋም፣ ይሄን ሰርቶ እንዲለወጥ የሰው እጅ ጠባቂ ሳይሆን ራሱን ችሎ አገሩን ክልሉን እንዲቀይር የሚሆን ህዝብ ስለሆነ ይህን ህዝብ እንዲረዳን ጥያቄ ያቀረብኩላችሁ ማለት ነው። ያው ከክልል ባለስልጣናትም ያው ያለን አቅም እንረዳለን፣ አይዟችሁ። የትራንስፖርት ደግሞ እኛ ሱዳን መግባት አንችልም፣ ሱዳን ገብተን እናወጣችሁ አንችልም፣ ግን እስከ መተማ ነው፣ ከመተማ በኋላ እናጓጉዛችኋለን የሚል ቃል ገቡልን ማለት ነው። በዚህ መሰረት እኛ ከልሳ ነው ጉፋን ጋር ተነጋገርን። ከዛ በኋላ የትራንስፖርት ትልቁ ጥያቄያችን የትራንስፖርት ገንዘብ ነው፣ ከሱዳን እስከ መተማ። ይህን ገንዘብ እንግዲህ ማን ያስተባስበው? የምን እንድ ድርጅት ከኛ ጋር እንደ አዲስ ወል ተፈራረሙ። ገንዘብ ለማሰባሰብ ተነጋግረን ገንዘብ እንዲዋጣ ተደረገ። ከዛ ሌሎች ወገኖች ደግሞ ተጨመሩብን። በአውሮፓና በአሜሪካ በአውስትራሊያ የሚገኙ የወልቃይት ጠገዴ ጠለምት የአማራ አስመላሽ ኮሚቴ ድጋፍ ሰጪ የሚባል አካል ነው ማለት እነሱም ተጨመሩብን። የኛ ማለት ነው ተጨምሮ፣ እነሱም ትልቅ አስተዋጽኦ አደረጉልን። አሁን እነሱም ከጎናችን ነን ብለው ያው የተወሰነ የማይናቅ እርዳታ አድርገውልናል። በዋንነት ግን ይህን ስራ የሚሰራው ያለ ልሳን ጉፋን ድርጅት ነው። ስንት ናቸው የመጣችሁት ወደዚህ? አሁን ሁለት ዙር አመጣናል። የመጀመሪያ ያመጣናቸው 259 ሷ አመጣናል። ከዛ ቀጥለን መጀመሪያ ይሄ የሚገርም ነገርኛ፣ ይህን ህዝብ ለማስወጣት ስናስብ መጀመሪያ በጣም የባሰበት ቦታ ነበር አምራኩባ የሚባል ቦታ ማለት ነው። እዚህ አምራኩባ ማለት ከዚህ የሄዱት በጦርነት ምክንያት ተፈናቅለው የስደተኞች ካምብ ነው። ከዛ ካምብ የሚኖሩ ወገኖቻችን ነበሩ። ካምብ የድሮ ካምብ ነው አምራኩባ ማለት የድሮ ካምፕ ነበር። ወያኔ ዘግቶታል። ግን ህዝባችን አንሄድም ወያኔ እስካለ ድረስ ከኢትዮጵያ አንሄድም ብሎ የቀረ ሌሎች ህዝቦች ገብተው የኛ ህዝብ እዚያ ይኖር ነበር። አሁን ያን ካምብ አሳድሶ የሱዳን መንግስት፣ አዲሱ ተፈናቃይ ወደዛ ውስጥ አሰፈራቸው። እዛ ሲያሰፍሯቸው ማስፈራራት ጀመሩ እና እናጠፋቸዋለን እናንተ ወልቃይቶች አማራዎች፣ እናጠፋቸዋለን፣ እንገድላቸዋለን ህዚያን ከርባት ከርማቱም እያሉ እንዲያውም በሱዳን ወታደር ተፈትሾ ወደ 200 ይሆን ገጀራና ካራ ተገኝቷል፣ ከካምፕ ውስጥ ማለት ነው። በዛ ምክንያት ከዛ የነበረ አማራ ጠቅላላ እንዲወጣ ይደረግ ተብሎ ከተማካክረን እንዲወጣ ተደረገ ማለት ነው። መጀመሪያ 259 ወጣን፣ ከዛ ቀጥለን ደሞ 192 ከሷ ወጣን፣ ከካርቱም ጋራ ማለት 275 ሰው አውጥተናል ማለት ነው። ጠቅላላ ወደ 770 የሚሆን ሰው አምጥተናል ከሱዳን ማለት ነው። ስደተኞቹ ከተመለሱ በኋላ አሁን ስላሉበት ሁኔታ አንዳንዶቹን አነጋግር ያለው ችግር ላይ መሆናቸውን ይገልጻሉ። ለምሳሌ አቶ አበራ ሀጎስ እንዲህ ይላሉ። አሁን ያለንበት ሁኔታ ምንም ነገር የምንይዘው ነገር የለም። በጣም አስቸጋሪ ውሃ የለም። የተነገር ነው ወይም የሰማነው ነገር በተግባር አላየነውም እስካሁን ባየር ላይ ነው ያለነው። ምንድን ነበር የሰማችሁት? አቀባበል ጥሩ ይደረግላቸዋል። ከዚያ ሲመጣ እርዳታ አለ፣ ውሃ ምንም ችግር የላቸውን። ካርቱም የሚኖር ሰው ለቀን ሶስት ጊዜ ውሃ ይታጠብ ተብሎ ወደዚህ ሊመጣ ቻለ። የቀን ሶስት ቀን አንድ ቀን አልታጠብ ነው። አሁን ከመጣ ጀምር የሚረዳን ነገር የለም። ሀገሪቱም ሊረዳድ አልቻለም፣ አልተረዳንም። ሁኔታው በጣም ያሳስበናል። ያጸጽታ ሁኔታ የአቀማመጥ ሁኔታ አለ። እኛም እዚህ ተወክሎ ወይም አይዞ የሚል ነሱ አላገኘንም። እስካሁን ድረስ በኃይላችን ወይም በእግዚአብሔር ይሁን እኔ ያለን እስካሁን ብዙ ችግር። አንዳንዶቹም በቤተሰብ መበተን የተነሳ የስነ ልቡና ችግር የደረሰባቸው መሆኑን ይናገራሉ። ለምሳሌ አቶ ሞላ ታደሰ እሳቸው ከሱዳን ወደ ኢትዮጵያ ተመልሰው ሲመጡ ኢትዮጵያ ውስጥ ማይካድራ የነበረች ልጃቸው ደግሞ ወደ ሱዳን የተሰደደች በመሆኑ የተላለፉ መሆኑን ገልጸውልኛል። ከአባቴ ጋር ነበርኩ። ምሽት ነበረችኝ። አንዲት ልጅ ነበረችኝ። የዛን ጊዜ እነሱን ጥያቸውን ሄድኩ። እች ልጅም ከዚያን ጊዜ ጀምሮ አላገኘኋትም። እስካሁን በቴሌፎን ስንገናኝ ነበር። ከዚህ ደግሞ አንድ የትግራይ ልጅ አግብቷት ነበር። እኔ ወደዚህ ስመጣ ደግሞ ማይካድራ ተፈናቅለው፣ እነሱ ደግሞ ወደ ሱዳን ገብተዋል። ልጅንም አላገኘኋትም። አብዛኞቹ ስደተኞች በችግር ላይ መሆናቸውን ቢገልጹም እንደ አቶ ማለደ ንጉሴ የመሳሰሉት ደግሞ ተመልሰው ለአገራቸው በመብቃታቸው ብቻ ደስተኞች መሆናቸውን ይገልጻሉ። እርግጥ ምንም እንኳ የሀገሪቱ ችግርና ኢኮኖሚ ቢኖር እኔ እንደ ችግር አላየው። ምክንያቱም ችግሩ ከሀገሩና ከሕዝቡ ጋር እስከሆነ ድረስ የግሌ አይደለም። ያው አብሮ የመጣ ችግር ነው። ምንም አይደለም። ዋናው ትልቁ ነገር እኔ ሳልበላም ደስ ውለኝ ገላይ ሰድጄ ተንቸ ስለማድር ያለሁ ወያኔ በመውደቁ ትልቅ ደስታ ስለሚሰማኝ ችግር እንደ ችግር አላየው፣ ወያኔ በመውደቁ ብቻ ለአገሬ መሬት በመብቃቴ ብቻ ደስታ እና ጥጋብ አለ እንጂ እርግጥ፣ በሀገሪቱ ውስጥ አንደኛ ውሃ የለም፣ ኤሌክትሪክ የለም። ሁለተኛ ደግሞ ትንሽ የኑሮ ውድነት አለ። ያው በስደት ሀገር ስለነበርነ ይዘን የመጣነው ነገር የለም። የመንቀሳቀሻ የትራንስፖርት ትንሽ የኢኮኖሚ እጥረት አለ። ግን ያ እጥረት እኔ እንደ ጥረት አላየውም፣ ወያኔን በመውደቁ ብቻ እኔ ሳልበላም ጠግቤ እንማድር ያለሁ ኦፍ ይመስገን። ስለዚህ ደስተኛ ነኝ። አገሬ ብቻ ለሀገሬ መሬት በመብቃቴ ትልቁ በእግዚአብሔር ኃይል ሁለተኛው በልሳል ጉፉአል ድጋፍ ለሀገሬ መሬት በመብቃቴ ትልቅ ደስተኛ ስደተኞቹ ወደ አገራቸው ከተመለሱ በኋላ የሚያስፈልጓቸው በርካታ ነገሮች መኖራቸውን የሚገልጹት አቶ ፀሐዬ ብዙ ነገሮች ወድመው የቆዩ ቢሆንም መንግስትም ሆነ ህዝቡ ግን ይህንንም ከግምት አስገብቶ አንዳንድ እርዳታዎችን እንዲያደርግላቸው ይጠይቃሉ። አሁን ያለው ሁኔታ ይሄ ማህበረሰብ ከመጣ በኋላ የሚያስፈልጉት ነገሮች አሉ። የሚያስፈልጉት ነገሮች ደግሞ ቅድም እንደተባለው ወያኔ አውድሞት ነው የሄደ እንዳለ ዞኑ ማለት ነው። እንዳለ ዞኑ ጨለማ ነው። ከጥቅምት አራት ጀምሮ መብራት የለም እዚህ ዞን ማለት ነው። የህዝባችን ችግር ነው። ዋውም እንደዛው ችግር አለ። ይህ መንግስት አሸኳይ መፍትሄ እንዲሰጠን እንፈልጋለን እኛ በመንግስት ደረጃ ማለት ነው፣ በፌዴራል ይሁን በክልል ማለት ነው። ከዛ የዞናችን ችግር የኛም ችግር ነው። እንቋቋመዋለን ዙሮ ዙሮ እኛ ዋናው እንትናችን ሀገራችን መግባት ነው። ህጻናታችን አግኝተን አሁን ሰላም ነው ያለ። እንደምታየው መጥተሃል አንተ ከጎንደር ተነስተን ስንመጣ ሁል በረሃ ሰላም ነው ያለ፣ ኮሽሚል ነገር የለም። በዚህ በኩል ደስተኞች ነን እኛ ማለት ነው። ዋናው ነገር ግን ይህ ህዝብ የሚያስፈልገው ከአሁኑ ጀምሮ አልሚ ምግብ፣ ህጻናት ወደ ሁለት ሞቶ አርባ አንድ ህጻን አለ ከአምስት ዓመት በታች ማለት ነው። ስደተኞች ሁለት ሞቶ አርባ አንድ ህጻን አለ። ይህ አሁን እነዚህ ህጻናት ገንቢ ምግብ ያስፈልጋቸዋል፣ የተለያየ ምግብ ያስፈልጋቸዋል፣ እንደገለጸው ወንድሜ ማለት ነው። ስለዚህ ይህን በአሸኳይ መርዳት እፈልጋለሁ የሚል አካል አማራ ከተማ መጥቶ መርዳት ይችላል፣ ወይና የሰፈራ ቦታ አለ፣ እዛ መጥቶ መርዳት ይችላል። እኛን ማነጋገር ይችላል ማለት ነው። ሁሉ ኢትዮጵያዊ መንግስት ብቻ አይደለም። አሁን መንግስት ጫና አለበት። አሁን እንደምታየው ጦርነት ነበር፣ ከዛም የውጪ ጫናዎች፣ ብዙ ችግሮች አሉ በኢትዮጵያ ውስጥ ማለት። ስለዚህ እኛን መርዳት የሚፈልግ ማንኛውም ኢትዮጵያዊ መርዳት ይችላል። እንዲረዳን ደግሞ አደራ እንላለን እኛ ማለት ነው። ምክንያቱም አሁን የተሰጠነው መኖሪያ ጊዜያዊ ነው ዘላቂሳ የሚል ጥያቄ ይመጣል ማለት ነው። ምክንያቱ እኛ የምንኖረው የራሳችንን የራሳችን ቤት እንዲኖረን ነው የምንፈልገው። እኛ የራሳችን ቤት እንዲኖረን ደግሞ መንግስት ይሁን በጎ አድራጎት ድርጅቶች ይሁን በውጭ ሀገር ያሉ ኢትዮጵያውያን፣ በመላው ኢትዮጵያ ይሁን እኛ ማገዛለን። ምክንያቱ ይህን ህዝብ የተበደለ ህዝብ ነው። ከማንኛውም ኢትዮጵያዊ ሁሉ ወያኔ ግፍ ያላደረሰበት ኢትዮጵያዊ የለም፣ ግን የኛ የተለየ ነው። የተለየ ግፍ ስለደረሰብን አሁን ደግሞ ወደ ቀያችን ስለመጣን ይህን የኢትዮጵያ ህዝብ እፎይ ብሎ በሁለት እጁ ዘርግቶ እንዲረዳ እንፈልጋለን እኛ ማለት ነው። እስካሁን ማን ነው እየረዳቸው ያለው? መንግስትስ ምን እያደረገላችሁ ነው? ማለት ነው የገባ ነው ኢትዮጵያ ምድር የደረገጥ ነው ማለት ነው። እስካሁን ምንም አይነት እርዳታ አልመጣም። ምክንያቱ እኛ እርዳታ እንዲመጣ ህዝቡ እርዳታ እንዲረዳ ምግብ እንዲቀርብበት ቃል ገብተዋል መንግስት ራሱ ማለት ነው። ምክንያቱ እኛ ጥያቄያችን ከክልል አይደለም ከፌዴራል ጀምረን ነው ደብዳቤ ጽፈን ጠቅላይ ሚኒስትር፣ ውጭ ጉዳይ ሚኒስትር፣ ሰላም ሚኒስትር ይህ ሁሉ ደብዳቤ ጽፈናል። ገና ከመጣታችን በፊት ቅድም የገለጽኩት ማለት ነው። ከዛ የወልቃይት ጠገዴ ሰቲት ሁመራ አስተዳደር ጊዜ ያስተዳደር ደብዳቤ ጽፈናል። የዞን አስተዳዳሪዎች ያው እንደምታውቀው ዞን አዲስ ነው። አዲስ መዋቅር ነው። አንዳንድ ተቋማት እንዲያውም ገና ያልተዋቀሩ ተቋማትም አሉ ማለት ነው። ስለዚህ እስካሁን መንግስት የመጀመሪያው የገቡ ወገኖቻችን ወይ እናት ያረፉት በሁለተኛ ቀን ነበር። እርዳታ ይመጣል፣ እርዳታ መጥቷል፣ ግን በቂ አይደለም። እርዳታ ትንሽ ነው። ምክንያቱ ህዝቡ እንዳልኩ ከዜሮ ነው የሚመጣ ያለ። ከዛ እኮ ዝም ብሎ ሲነግድ፣ ሲያርስ እንትን አልነበረም ተደብቆ እለት እንጀራው ሲገፋ የነበረ ህዝብ ስለሆነ ሲመጣ ባዶ ነው ይመጣል። ልክ ሲመጣ ደግሞ ከዚህ እርዳታ ያስፈልገዋል፣ እንክብካቤ ያስፈልገዋል ራሱ እስከሚችል። የእኛ ህዝብ ደግሞ መለመን አይወድም፣ ሰርቶ ሊበላ ነው የሚፈልገው። ለተወሰነ ጊዜ ነው የሚያስፈልገው። ስለዚህ መንግስት እስካሁን በጣም ዝቅተኛ የተባለ እርዳታ ያደረገልን፣ ለቀጣዩ መንግስት ትኩረት ሰጥቷል። የከተማው አስተዳደር ግን በዚህ አጋጣሚ ላመሰግነው የሚፈልገው የከተማው አስተዳደር አስተዳደር ለእኛ ተባለ ሳይሆን ለሌሎች ከዛ በፊት ብሎ የመጣ ትንሽ ነበር እርዳታ። አሁን ቀደም የገለጹት የተወሰነ እርዳታ ሰጥቷል አስተዳደሩ ማለት ነው። በክልል ደረጃ በፌዴራል ደረጃ ግን የመጣ ነገር የለም እስካሁን። እርዳታው አልተሰጠም እስካሁን። ስለዚህ መንግስት እኛ ኑ ቀበላችኋለሁ ብሎ ቃል እንደገባው መሰረት ከዚህ ከገባን በኋላ ደግሞ ማምጣት አለበት። በጣም ብዙ ህዝብ እኮ አይደለም እዚህ ዞናችን እኮ ብዙ የሚረዳ ህዝብ ቢኖር እንደ በጣም 6 ሚሊዮን ህዝብ እንኳን እየተረዳ ነው እኮ የትግራይ ህዝብ አይደል እንዴ? እኛ ለምን ከሱ ከነሱ የተለየ ህዝብ እኮ አይደል እንዴ? አገር ምክንያቱም 30 አመት 40 አመት ተፈናቁሎ የነበረ ህዝብ ከዚህ ሁማራ የሚገርም ከዚህ ሁማራ ከተማ መጥተን አንድ ባላባት የሚባል ነገር መጥቶ ያየን ሰው የለም። ምክንያቱ የለም፣ ተበራሯል፣ ተሰዷል። የትኛውን ባላባት ህዝብ ያየን ሰው የለም እስካሁን፣ እንጂ ሁማራ እኮ ድሮ እኮ 90% እኮ ከዚህ ባላባት ነበር እኮ የብሄር ብሄረሰቦች መኖሪያ ነበረች እኮ ሁማራ ድሮ ማለት ነው። ስለዚህ አሁን ግን መጥተን የትኛው የወልቃይት ጠገዴ ጠለምት የትኛው አማራ ማን ነው አቀባበል ያደረገልን ሰው የለም። አቀባበል ያደረጉልን አስተዳደሩ የዞኑ አስተዳደሮች አቀባበል አድርገውና በወቅቱ ከዛ በኋላ ሀሳብ የሚል ጥያቄ ግን አልተመለሰም ማለት ነው። ስለዚህ በዚህ በኩል ኢትዮጵያ ህዝብ ከጎናችን እንዲቆም ጥሪያችን እናቀርባለን። እርዳታ እጁን እንዲዘረጋ በሁሉ ከየት ነው እንኳን መጣችሁ ብሎ እንዲያየን እንፈልጋለን። ይህም ሆኖ አሁንም በሱዳን የሚኖሩና ወደ አገራቸው መመለስ የሚፈልጉ ከ15 ሺህ በላይ የወልቃይ ጠገዴና ሁመራ አካባቢ ነዋሪዎች በሱዳን የሚገኙ መሆኑን አቶ ጸሀዬ እንደሚከተለው ይገልጻሉ። ስለ ቀሩት ሰዎች አሁን የኛ እየተጠዋበቁ ነው ማለት ነው የተጣበቁ ነው። ወሰዱን ብሎ በጣም ያስጨነቁ ነው እየደወሉ ማለት ነው። በዝግጅት ላይ ስላሉ ማለት ነው። አሁን የመጀመሪያው ዞር ከካርቱም ያመጣ ያመጣናቸው፣ ሁለተኛ ዞር ነው የምናመጣ ማለት ነው። ከሁለተኛ ዞር ደግሞ ወደ 250 ተዘጋጅተዋል አሁን ማለት ነው። ጠቅላላ ከ3500 በላይ ነው ያለ እዛ ማለት ነው። ሱዳን የተዘጋጀ የተመዘገበ ማለት ነው። ምክንያቱ ሁሉ 15000 ምናምን እንድትመዘግበው አትችልም በአንድ ጊዜ። ስለዚህ አሁን ግን ተመዝግበ ወደ 3000 በላይ መሆን ተዘጋጅተዋል። ቀስ በቀስ ነው የምናመጣቸው በአንድ ጊዜ ልናወጣቸው አልቻልንም። ከ15000 በላይ ይሆናሉ ይጠላሉ ጠላ አዎ ከወልቃይ ጠገድ የጠለምት ማለት ነው። ተፈናቅለው ለበርካታ ዓመታት ይህ ህዝብ ይህ ተፈናቅለው በነገራችንና በነገራችን ና በወያኔ ጊዜ ነው በጥናታችን ያረጋግጥ ነው ነው ስለዚህ ይህን ህዝብ እናገባዋለን። ቀስ በቀስ ይገባል አገሩ ቶሎ ደቀው ማለት ነው። ስደተኞቹን ወደ አገራቸው እንዲመለሱ በማድረግ የረዱት በሰሜን አሜሪካ የሚገኙት የልሳነ ግፎአን ማህበር ሊቀመንበር አቶ አብዩ ብለው ኢትዮጵያውያኑ ወደ አገራቸው እንዲመለሱ ስላደረጉበት መንገድና ዓላማ የሚከተለውን ገልጸዋል። ሱዳን ከሚገኙ ወገኖቻችን ጋር የተገናኘ ነው። ያው የትግላችን አካል ናቸው። ልሳነ ግፎአን ድርጅት የሚታገለው ለወልቃይት ጠገደ የጠለምት ህዝብ እውነተኛ ልሳን መሆንና በግፍ የተነጠቀ መሬቱን አስመልሶ ህዝቡን ከዘር ማጽዳት ወንጀል ለመከላከል ና ወደ ቦታው ወደ ርስቱ ወደ ቀደመ ርስቱ መመለስ ነው እና ከዚህ አንጻር እነዚህ ወገኖቻችን ላይ በመላው ዓለም ከሚገኙ የወልቃ የጠገደ የጠለብ ተወላጆች ጋር ላለፉት አስራ አምስት ዓመታት በመሪ ድርጅትነት ስንታገል ቆይተናል። እና እነዚህ ወገኖቻችን ሱዳንም ያሉት የዚህ ትግል አካል ናቸው። እንግዲህ ከስህነግ ወያኔ አራት ኪሎ ቤተመንግስት መወገድ በኋላ ሁለተኛ ፌዝ ያደረግ ነው ወይም የትግላችን ሁለተኛው ግብ ህወሓትን አስወግዶ በወረራ ከአስራ ዘጠኝ ሰባ ሁለት ዓመተ ምህረት ጀምሮ ትህነግ በወረራ የያዘውን የወልቃይ ጠገድ የጠለምት መሬት ከተመለሰ በኋላ ህዝባችንን ወደ ርስቱ መመለስ ነው። ወደ ቦታ ወደ ቀዩ መመለስ ነው እና የዚህ አጠቃላይ በመላው ዓለም የተበተነውን የወልቃይ ጠገድ የጠለምት ህዝብ ወደ ርስቱ የመመለስ ፕሮጀክት አለን። የመመለስ አላማ አለን። የዛ አላማ የመጀመሪያው ፌዝ ላይ የተቀመጡት ሱዳን የሚገኙት ወገኖቻችን ናቸው እና እነሱ በከፍተኛ አሁን ሱዳን ውስጥ ባለው አለመረጋጋት ምክንያት የሚኖርበትም ሀገር ከሌሎቹ ዓለም ከሚኖሩ የወልቃይጠገድ የጠለም ተወላጆች አንጻር በከፋ ድህነት ውስጥና ችግር ውስጥ ስለነበሩ እነሱን ቅድሚያ ሰጠን። እነሱን የመመለስን ወደ አገራቸው ወደ ትውልድ ቦታቸው የመመለስን ፕሮጀክት ቅድሚያ ሰጠን ሰርተናል። ያ የዛ ሂደት አካል ነው። እነሱ የዛ ጉዞ ወይም የዛ አላማ አካል ናቸው። እንግዲህ በዚህ ውስጥ በሶስት ዙር ወገኖቻችንን ከሱዳን መልሰናል። የመጀመሪያው ያደረግነው ግን አምራኩባ ውስጥ ይኖሩ የነበሩ በከፋ አደጋ ውስጥ ያሉ በተለይ ይሄ ሳምሪ የሚባለው የማይካድራን ህዝባችንን የአማራ ተወላጆች የጨፍጭፎ የሄደው ቡድን የሚኖርበት የስደተኛ ካምፕ ነው። ስለዚህ ከዛ ያሉትን ወገኖች የማውጣት ወደ ሰባት መቶ የሚጠጉ ወገኖችን ማውጣት ቅድሚያ ሰጠን። እነሱን በቅድሚያ አውጥተናል። ከዛም በቀሪው የሱዳን ክፍል የሚኖሩትን እንዲሁ በማውጣት ላይ እንገኛለን። የቀሩም ወገኖቻችን አሉ። እሱ ቀጣይ ሂደት ነው። ስደተኞቹ የሚመለሱበት የወልቃይት ጠገዴና ጠለምት አካባቢ ወደ ትግራይ ክልል እንዲካለል ከተደረገበት ጊዜ በኋላ ላለፉት ሰላሳ ዓመታት በትግራይ ምዕራባዊ ዞን ተከልሎ በትግራይ ክልል ይዞታ ስር ከሚገኙ አካባቢዎች አንዱ ሲሆን በአማራው ልዩ ኃይል እንደገና ተመልሶ በኃይል ከተወሰደ በኋላ የይገባኛል ክርክር እያስነሳ ያለ እልባት ያልተሰጠው አካባቢ መሆኑም ይታወቃል። ከስደት ተመላሾቹ ስላሉበት ሁኔታ ምላሽ እንዲሰጡን ከአማራው ክልል ባለስልጣናት ተደጋጋሚ ሙከራል ብናደርግም ምላሽ ለማግኘት አልቻልንም። ለአሜሪካ ድምፅ ራዲዮ ደረጀ ደስታነኝ ጤና ይስጥልን።